55,000 ብር ዓመታዊ ግብር የተጣለባቸው የወልዲያው ነጋዴ ዛሬ ሱቃቸውን አልከፈቱም። ጨርቃ ጨርቅ የሚነግዱት ከድር ኡስማን ለከተማው የግብር መስሪያ ቤት አቤት ቢሉም መፍትሄ አላገኙም። ሱቃቸውን በተቃውሞ በመዝጋታቸው ከመንግስት የጸጥታ ኃይሎች ማስፈራሪያ እንደደረሳቸው ይናገራሉ። አሁን እኛ ቤት ኪራይ ይከፍላል፣ ብዙ ነገር ብለን በሳምንት አንድ ልብስ አሽጠን ማንም ሰዎች ነው፣ ግን ይሄ መጣብን የተሳሳተ ነው ምናምን ብለን ስንል አይ፣ ትከፍላላችሁ፣ ያው ትከፍላላችሁ ነው፣ ሌላ የለም መፍትሄ ነው። ዛሬም ራሱ ያስፈራሩ እንለዋል፣ ካልተከፈተ ችግር እንደምትፈጥሩ ነው እያሉ ማለት ነው አቤት ብለ ተጠቅመናል ቅሬታ አስገብተናል። ቅሬታውንም የተቀበለን የለም፣ የሰማም የለም። ዝም ብለህ ትከፍላለህ ትከፍላለህ፣ ካልከፈልክ ራስህ ታውቃለህ ብቻ ነው መልሱ። የነጋዴዎች ተቃውሞውን ካስተባበሩት መካከል በሕንፃ መሳሪያዎች ንግድ የተሰማሩ ግለሰብ ይገኙበታል። በሰሜን ወሎ ዞን ወልዲያ ከተማ የሚኖሩን ነጋዴ በመንግስት የተጣለባቸው ግብር ፍትሃዊ እንዳይደለ ይናገራሉ። የግብር ክፍያ እንድንፈጽም ነው የተገደር ነው። ለምሳሌ እኔ በሕንፃ መሳሪያ ምናምኖች ሁለት ቦታዎች ናቸው የንግድ ዘርፍ ያሉኝ ከቅም በላይ የራሱ የአምስት ሺ ብር እና የስምንት ሺ ብር የቀን ገቢ አለህ ተብሎ ነው የተጻፈብኝ። እኔ ሞ እንኳን ስምንት ሺ አምስት ሺ ቅርና ከዛ በታች ነው የምሰራው፣ እና ቅሬታ ሰሚ ቦታም ሄድኩኝ ምንም ተሰሚነት አላገኝም። በቃ በዚህ ሁኔታ የተነሳ ነው በቃ ይህን ውሳኔ ላይ የደረስ ነው። በወልዲያ ከተማ ጎንደር በር፣ አዳጎ እና ፒያሳ በተባሉ አካባቢዎች የንግድ ሱቆች ተዘግተው መዋላቸውን የሚናገሩት የአይን ማኘ በበኩላቸው የጸጥታ ኃይሎች በግዳጅ ለማስከፈት መሞክራቸውን አስተውለዋል። ዛሬ ያው በደግድ ፈቃድ ብር ከመጠን በላይ በመብዛቱ ምክንያት ብዙ ሱቆች ተዘጋግተው ውለዋል። ያ ፖሊሶች ለማስከፈት ሞክረው ነበር። ነገር ግን ህብረተሰቡ ያን ከፍትም ብሎ ሁላችንን ያው ተዘግተውን ያዋለ ዛሬ ጎንደር በር አካባቢ፣ አዳጉ እንዲሁም ፒያሳ አካባቢ ተዘግተዋል። መደበኛ ሸቀጣሸቀጦች እና ከልብስ ምናምን ቡቲኮች ናቸው እንጂ ሌሎቹ ይሰራሉ። በወልዲያ ከተማ የንግድ ሱቆቻቸውን ያልከፈቱ ግለሰቦች የማስጠንቀቂያ ደብዳቤ ደርሷቸዋል። ያቀረቡት ቅሬታ ምላሽ ያጣባቸው ነጋዴዎች ሱቆቻቸውን በመዝጋት ተቃውሟቸውን ለማሰማት መገደዳቸውን የሕንጻ ዕቃዎች ነጋዴው ይናገራሉ። ቅሬታችንን ለመግለጽ ያክል ነው። ሌላ ምንም ቅሬታ ሰሚ አካልም የለም። ስለዚህ ያለን አማራጭ ምንድን ነው? ተቃውሟችንን በዚህ እንግለጽ በሚል ነው። ወልዲያ ሙሉ በሙሉ ሱቆች ተዘግተዋል። አንዳንድ አልፎ አልፎ ከመቶ አምስት የሚሆኑ ያልተዘጉ አሉ። የተዘጉትን ደግሞ የማስጠንቀቂያ ወረቀት እየለጠፉባቸው ነው። ግን በዚህ ምክንያትም ህዝቡ ምንም አይነት የተሰማው ስሜት የለም። በግብሩ ምክንያት የተነሳ ነው ያው ከአቅም በላይ ጣራ የሚነካ ስለሆነ ይህን ክፍያ አንፈጽምም እያሉ ነው ያሉት ያልከፈቱ ላይ መጀመሪያ ላይ የቃል ማስጠንቀቂያ ሰጥተዋቸው ነበር። ያን ተግባራዊ ስላላደረጉ ዘግተው ስለተገኙ ነው። እንግዲህ ይህን ታሽጓል የሚልም አይደለም፣ ያው የመጀመሪያ ዋርኒንግ ነው የለጠፉባቸው። በጨርቃጨርቅ ንግድ የተሰማሩት አቶ ከድር ኦስማን ሱቅ በመዝጋት አድማ በመምታታቸው የመንግስትን ቀልብ ለመግዛት አልመዋል። ተገቢውን ምላሽ ለማግኘታቸው ግን ጥርጣሬ አላቸው። በአዲስ አበባ በኩል ተዘግቶ የሆነ መፍትሄ ትንሽ ቅራኔ ተሰምቶላቸዋል የሚል ሲሰማ በዚህ በመነሳሳት ነው እንጂ በዚህ እርግጽ በመዘጋቱ መፍትህ እንደማይገኝ ሁሉም ሰው አምኖበታል። ግን መንግስትን ህዝቡ እንደጠላ መሆኑን የወቀው በሚል ብቻ ነው። የኢትዮጵያ መንግስት የጣለው የገቢ ግምት ግብር በተለያዩ አካባቢዎች ተቃውሞ መቀስቀሱ አይዘነጋም።